የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትግራይ ክልል ግጭት ከተቀሰቀሰበት ካለፈው አስራ አንድ ወር ግድም አንስቶ ለአስር ጊዜያት በኢትዮጵያ ጉዳይ ሊወያይ ስብሰባ ተቀምጧል። ስብሰባዎቹ አንዴ በዝግ ሌላ ጊዜ ደግሞ በይፋ ቢሆኑም አስራ አምስቱ የጸጥታው ምክር ቤት አባላት በኢትዮጵያ ጉዳይ አንድ አቋም መያዝ ግን አልቻሉም። ከታላቁ የህዳሴ ግድብ አንስቶ እስከ ትግራይ ክልል ግጭት ጉዳይ ምክር ቤቱ ተደጋጋሚ ውይይት አድርጓል። አንዳንድ የፖለቲካ ተንታኞች የጸጥታው ምክር ቤት ኢትዮጵያን በሚመለከት ወደ ምክር ቤቱ ሊሄዱ የማይገባቸውን ጉዳዮች ሊወስድ አይገባም ሲሉ ይሞግታሉ። የጸጥታው ምክር ቤት ስለ ኢትዮጵያ በተደጋጋሚ መወያየቱን ግን ቀጥሎበታል። ምናልባትም የኢትዮጵያ ጉዳይ ምክር ቤቱን ከተለመደ አሰራሩ ወጣ ያሉ ክስተቶች እንዲንጸባ አረቁበትም ሳያደርግ አልቀረም። ረቡዕ ዕለት የጸጥታው ምክር ቤት ሰላምና መረጋጋት በአፍሪቃ በሚል አጀንዳ ቀርጾ ሲወያይ የኢትዮጵያ ጉዳይ አብይ ርዕሱ ነበር። ኢትዮጵያ የአገሪቱን ሉዓላዊነት የሚጥስና ለብሔራዊ ደህንነት ስጋት የሚሆኑ ድርጊቶችን ፈጽመው በመገኘታቸው በሚል ከሀገር ስላባረረቻቸው ሰባት የመንግስታቱ ድርጅት ሰራተኞች ጉዳይ ምክር ቤቱ በዚሁ አስቸኳይ ስብሰባው ተነጋግሯል። ለወትሮ በጸጥታው ምክር ቤት ስብሰባ ንግግር በሚደረግበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ ጣልቃ ገብተው ጥያቄ ሲያቀርቡ ታይተው አያውቁም። በዚህ ስብሰባ ወቅት ግን የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታየ አጽቀስላሴን ጥያቄ ጠይቋቸዋል። ኢትዮጵያ የመንግስታቱን ድርጅት ሰራተኞች ላባረረችበት ክስ ማስረጃ ታቅርብም ብሏል። ዋና ጸሐፊውም አንድ ነገር ልጠይቆ ትፈልጋለሁ፣ ሚስተር አምባሳደር ከሀገር ስለተባረሩት የመንግስታቱ ድርጅት ሰራተኞች በኢትዮጵያ መንግስት ለየትኛውም የተባበሩት መንግስታት ድርጅት ተቋም የቀረበ ማንኛውም የተጻፈ ሰነድ ካለ የዚያ ቅጂ እንዲደርሰኝ ይፈልጋለሁ። ምክንያቱም ስለ እነዚያ ምንም የማውቀው ነገር የለም። ሰነዱ ለድርጅቱ ቀርቦ እኔ ጋር ካልደረሰ በድርጅት ውስጥ ስለሆነው ነገር ምርመራ ማድረግ ይኖርብኛል እናም ሰነዱ ለእኔም ነገሩን ለማወቅ በጣም ይጠቅመኛል። አንቶኒዮ ጉተሬሽ የተባበሩት መንግስታት ድርጅት ሰራተኞች ገለልተኝነትን በተመለከተ ከኢትዮጵያ ቀረበ ስላሉት ቅሬታ ጠቅላይ ሚኒስትር አብይ አህመድ መረጃውን እንዲልኩላቸው ለሁለት ጊዜያት መናገራቸውን አክለው ገልጧል። ሆኖም እስካሁን ለዚህ ጥያቄያቸው መልስ አለማግኘታቸውንም አክሏል። በዋና ጸሐፊው ለቀረበው ጥያቄ አምባሳደር አስቀስላሴ ስላሴ መልስ ሲሰጡ፣ ሚስተር ዋና ጸሐፊ፣ በሚገባ ተረድቾታለሁ። ለህዝባችንና ለመንግሥት ጭምር የሰጡትን ድጋፍ በሚገባ እረዳለሁ፣ እገነዘባለሁኝ። ልቦ የት ጋ እንዳለም እናውቃለን። ጉዳያችንን በቀናነት ለመመልከት ጥረዋል። ያንንም እጅግ በጣም እናከብራለን። ጥያቄውን በተመለከተ ከሚመለከታቸው ባለሥልጣናት ጋር እነጋገራለሁ። በእርግጥ ያንን በፍጥነት ነው የምናደርገው። በመግለጫዬ ግልጽ እንዳደረግሁት ይህ ጉዳይ በኢትዮጵያና በተባበሩት መንግስታት ድርጅት ነው መታየት ያለበት። እጄ የሚገባን ማንኛውንም ሰነድ ለጽህፈት ቤቱ አቀርባለሁ። ክቡርነቶ፣ አመሰግናለሁ። አምባሳደር አጽቀ ስላሴ የጸጥታው ምክር ቤት በኢትዮጵያና በተባበሩት መንግስታት መካከል ያለን ጉዳይ አጀንዳ አድርጎ መወያየቱ ተገቢ ያለመሆኑን ተናግሯል። ሌሎች በርካታ ሀገራት የተባበሩት መንግስታት ድርጅት ሰራተኞችን ግልጽ ወይንም ግልጽ ባልሆነ መንገድ ከሀገራቸው ሲያባረሩ የጸጥታው ምክር ቤት በጉዳዩ ላይ ለመወያየት አስቸኳይ ስብሰባ የጠራበትን አንድም ጊዜ እንደማያስታውሱም አክሏል። ከኢትዮጵያ የጽሁፍ መረጃዎች አልደረሱኝም መረጃዎቹ ይቅ ያቀረቡልኝ ያሉት የድርጅቱ ዋና ጸሐፊ ከዚህ ልዩ ስብሰባ ሲወጡ በአንዲት ጋዜጠኛ ድንገተኛ ጥያቄ ቀርቦላቸውም ነበር። ዋና ጸሐፊ፣ እስከማስታውሰው ድረስ በጸጥታው ምክር ቤት ውስጥ መልስ ሲሰጡ አንድ ጊዜም ታይተው አያውቁም ነበር። ይህ የሚያሳየው በአሁኑ ወቅት በኢትዮጵያ መንግስት ደስተኛ ያለመሆኖትን መጠን ይሆን? ዋና ጸሐፊው በአጀብ ከፊት ለፊታቸው ወደሚገኘው ደረጃ ከመውጣታቸው በፊት ላፍታ ቆም ብለው፣ ቆጣ ባለ ገጽታ ቀጣዩን አጠር ያለ መልስ ሰጥቷል። የተባበሩት መንግስታት ድርጅት ክብርን ማስጠበቅ ግዴታ ነው። ከኢትዮጵያ የተባረሩትን የተባበሩት መንግስታት ድርጅት ሰራተኞች አስመልክቶ በጸጥታው ምክር ቤት በተካሄደው አስቸኳይ ስብሰባም በድጋሚ አባል ሀገራት አንድ አቋም መያዝ ሳይችሉ ተለያይቷል። ሆኖም በስብሰባው የታደሙ በርካታ ሀገራት የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎን ኦባሳንጆ የአፍሪቃ ህብረት የአፍሪቃ ቀንድ ከፍተኛ ልዑክ መሆናቸውን እንደሚደግፉ ተናግሯል።